የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ተጀምረዋል። ዛሬ ህዳር 10 2012 ዓ ም ነው ከአዲሱ ትውልድ ድምፅ ቀጣዮችን ጉዳዮች ትሰማለት። በርካታ የሲዳማ ዞን ነዋሪዎች ዞኑ ራሱን የቻለ ክልል ይሁን አይሁን የሚለውን ለመወሰን ህዝበ ውሳኔ ሲያከናውኑ ውለዋል። እኔ በስዳማ ብሔራዊ ክልለት ሆኖ እንድመረጥ ትልቅ ጉጉት አለኝ። የ130 ዓመት ጥያቄ ስለሆነ ዛሬ እንደው ይህ ነገር እኛ ይደርሳል ይነጋል ስንል እየጠበቅን ስለነበር በሌሊቱ መጥተን የተሰለፍንበት ምክንያት ይሄ ነው። የምርጫ ታዛቢዎች ነው የምርጫ ታዛቢ በአንድ ወገን ብቻ እንደነበረ ነው የታዘብኩት። ያ መሆን አልነበረበትም። ከሁለቱም ገለልተኛ አካል ነው መሆን የነበረበት። ህዝበ ውሳኔውን በልዩ ሁኔታ ለመከታተል ወደ ተለያዩ የሲዳማ ስፍራዎች የተንቀሳቀሱ ዘጋቢዎቻችን የያዟቸውን ዘገባዎች በተከታታይ በምሽቱ ያስደምጣችኋል። እንደገና ደግሞ ኢትዮጵያ ኢትዮጵያ ምስች ምናምን የሚባል ነገር አለ። በቃ ይታየውን በቃ ሰው የየራሱ ሃሳብ ብሎሆን የሚያቅ የፋፍተ እንደዚ ነት ፈተናዎች ነበሩ ግን የሰማችሁት ናኦሪዳሪን ነው። በሀገር ልጅ የተሰኘ በወጣቶች የተመሰረተ ስቱዲዮ ስራ አስኪያጅ ነው። አብሮን ያመሻል። አብረናችሁ የምናመሸው ሀብታሙ ስዩምና ኤደን ገረመው ነን አስቀድመን አብራችሁን ስለምታመሹ እናመሰግናለን በመቀጠል የዓለምን ውሎ በአጭሩ የሚያስቃኙ አጫጭር ዜናዎችን እናካፍላችኋል ከዜናዎቹ ጋር ተመልሰን መተናል ዛሬ ህዳር 10 2012 ዓ ም የተካሄደው የሲዳማ ክልል ህዝብ የሲዳማ ህዝብ በክልል የመደራጀት ህዝበ ውሳኔ በሰላማዊ መንገድ ተካሄደ ብለዋል። አንዳንድ የሐዋሳ ከተማ ነዋሪዎች የሲዳማ ዞን ነዋሪዎች በክልል በመደራጀት ጥያቄ ላይ ዛሬ ድምጽ ሰጡ ብለዋል። ህዝበ ውሳኔው በአገሪቱ እየተካሄደ ያለው ለውጥ ውጤት መሆኑን የተናገሩት ደግሞ የሲዳማ ህዝብ ምክር ቤት አፈ ጉባኤ አቶ ሰለሞን ሌራ ናቸው። የህዝበ ውሳኔው ውጤት የሲዳማን ክልል መሆን ካረጋገጠ አዲሱን ክልል የሚመራው በአዲሱ የብልጽግና ፓርቲ መሆኑንም ጠቁሟል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ቀደም ሲል ባስተላለፉት መልእክት የሲዳማ ህዝብ ውሳኔ ኢትዮጵያ እየሄደችበት ያለውን የዴሞክራሲ ጎዳና አመላካች ነው ብለዋል። የኢትዮጵያ የሲቪክ ማህበረሰብ ተቋማት ታዛቢዎች ሐዋሳ ላይ በሰጡት መግለጫ ማስተማሪያ ሊሆኑ የሚችሉ አንዳንድ ግድፈቶች ከመታየታቸው በስተቀር ህዝበ ውሳኔው በሰላማዊና በከፍተኛ ህዝብ ተሳትፎ መካሄዱንም አስታውቋል። አድማጮች ዘጋቢዎቻችን በተለያዩ ከተሞች በምርጫ ጣቢያዎች በመዘዋወር አስተያየቶችን ከህዝብ ሲያሰባስቡ አምሽተዋል። በምሽቱ ጥንቅራችን ውስጥ ይዘነዋል። ኮንጎ ዴሞክራታዊት ሪፐብሊክ ውስጥ ብዛት ያላቸው የጦርነት ወንጀል አድራጎቶች በመፈጸም የተወነጀለ የጦር አበጋዝ በሀገሪቱ ፍርድ ቤት የዕድሜ ልክ እስራት ተፈርዶበታል። ኮኮ ዲ ኮኮ በሚል ቅጽል ስምም የሚታወቀው ፍሬድሪክ ማሱዲ ኤልማሲ አስገድዶ በመድፈር፣ መርዝ በመመረዝ፣ በማሰቃየት፣ በመግደልና በወሲብ ባርነት በመያዝ ወንጀሎች ጥፋተኛ ሆኖ ተገኝተዋል። አንዲት የአስር ዓመት ልጅን ጨምሮ የተለያዩ ሰለባዎች የአልማሲ ሚሊሻ አባላት እንደደፈሯቸው ለፍርድ ቤቱ ቃላቸውን ሰጥተዋል። ፍርድ ቤቱ ሌሎች ሁለት የሚሊሻው አባላት የጥፋተኝነት ብይን የሰጠ ሲሆን ሌሎች ሁለቱን ደግሞ በነጻ ለቋል። የኮንጎ ፍርድ ቤት በተጨማሪም የሀገሪቱ መንግስት ሰለባዎቹን ከጥቃት ባለመጠበቁ ካሳ እንዲከፍሏቸው አዟል። በእስራኤል አረብ ማህበረሰቦች ውስጥ ሁከቱ እየተባባሰ መሆኑ ተገልጿል። ባለፉት አስር ወራት ውስጥ ሰባ ዘጠኝ ሰዎች በወንጀል ጥቃት መገደላቸው የተዘገበ ሲሆን በአንዳንድ አካባቢዎች ወላጆች ልጆቻቸው ከመሸ እንዳይወጡም እየከለከሉ መሆናቸውን ተናግሯል። ኢየሩሳሌም የምትገኘው ሪፖርተራችን ሊንዳ ግራስታይን ዘገባ ነው። እንደ ኢሮፓውያን አቆጣጠር በመጪው 2020 ዓ ም በሚካሄደው ፕሬዝዳንታዊ ምርጫ የፓርቲያቸው እጩ ሆነው ለመመረጥ የሚፎካከሩ ዲሞክራቶች ዛሬ አምስተኛውን ክርክር ያካሂዳሉ። በደቡባዊቱ ዩናይትድ ስቴትስ ጆርጂያ ክፍለ ግዛት አትላንታ ከተማ በሚከናወነው ክርክር የሚካፈሉት አስሩ ተፎካካሪዎች ብዛት ካላቸው ተፎካካሪዎች መካከል ጠንከር ብለው ብቅ ለማለት የሚሞክሩበት ይሆናል። በአገር አቀፍ የህዝብ አስተያየት ግምገማዎች መደዳውን ግንባር ቀደሙን ቦታ ይዘው የቆዩት የቀድሞ ምክትል ፕሬዚዳንት ጆ ባይደን፣ ሴናተር ኤሊዛቤት ዋረን እና ሴናተር በርኒ ሳንደርስ በዛሬው ማታ ክርክር ይካፈላሉ ተብሎ ይጠበቃል። አድማጮች፣ ለሰዓቱ ያዝነንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ። ከጋቢና ቪኦኤ ጋር ናችሁ። የአዲሱ ትውልድ ድምፅ ይቀጥላል። ከአሜሪካ ድምፅ ራዲዮ ነው በመደመጥ ላይ የሚገኘው አሁን ወደ ቀዳሚው ዜና ወደ ቀዳሚው ዘገባ እንሻገር። የሲዳማ ዞን ነዋሪዎች በክልልነት በመደራጀት ጥያቄ ላይ ዛሬ ድምጽ ሲሰጡ ውለዋል። አዋሳ የሚገኘው ዘጋቢያችን እስክንድር ፍሬው ተከታዩን ዘገባ ልኮልናል። ህዝበ ውሳኔው የፈጠረው ስሜት ያሳደረው ጉጉት መታየት የጀመረው የትናንቱ እኩለ ሌሊት እንዳለፈ ነው። እስኪነጋ ያላስቻላቸው የሌሊት ጨለማ ያልበገራቸው የሐዋሳ ከተማ ነዋሪዎች ገና በድቅድቅ ጨለማ ወደ ምርጫ ጣቢያዎች ሲያመሩ ታይተዋል። እናም በሲዳማ የክልልነት መደራጀት ጥያቄ ላይ የተካሄደው ህዝበ ውሳኔ ከፍተኛ የመራጮች ተሳትፎ ታይቶበታል። የዚህ ምክንያቱ ደግሞ ለአመታት ሲጠብቁት የነበረው እድል መምጣቱ እንደሆነ የአራት ልጆች እናት የሆኑ አስተያየት ሰጪ ተናግረዋል። በጣም ያው ደስ ብሎኝ የህዝብ ሁኔታ ምን ያህል እንደኔ ውስጥ አሰት ስላደረገ እንደኔ ምን ያህል ነው እንግዲህ ጉጉት ያላቸው በሚለው ህዝቡንም ለማየት የወጣው ህዝብ ምን ያህል እንደሆነ ማጣራት በዚህ መጥቻል። ደስታ ሆቴል ደስታችሁን ለመጋራት ነው ደስታዬን፣ ለማጋራት ለዚህ ነው የመጣሁት። ኦኬ ማሞ ተመሳሳይ ሀሳብ አንጸባርቃለች። ድሮ ሲዳማ በብዙ ዘመና ተደቅጦ ተጨቁኖ ስለቆየ አሁን ለእኛ እንደገና እንደተወለድን ነው የምንቆጥረው። በንግድ ስራ ላይ የተሰማራችሁ ተዋበጭ ጌደዎን ህዝበ ውሳኔው የአካባቢውን ሰላም ለማረጋገጥ እንደሚያስችል ታምናለች። ይሄ ነገር ይሄ ምርጫው ደግሞ ጥሩ ስለሆነ ምክንያቱ የሚለየ ከሆነ እልባት ያገኛል። ለመጨረሻ ጊዜ ጉዳዩ ነው ብዬ ነው ማስበው ስለዚህ Ja. እስክንድር፣ እናመሰግናለን። ከዚሁ የሲዳማ ክልልነት ጥያቄ ጋር በተያያዘ እንግዲህ የሚሰጠውን ህዝበ ውሳኔ የሚመለከቱ ዘገባዎችን ማስደመጣችን እንቀጥላለን። ዘጋቢያችን ዮናታን ዘብዲዎስ ደግሞ ወደ አለታ ወንዶ ተጉዞ ከመራጮች ምርጫ አስፈጻሚዎችና ከጸጥታ አካላት ያገኘውን መረጃ በተከታዩ ዘገባ ያስቃኝናል። በሲዳማ ዞን የአለታ ወንዶ ከተማ ነዋሪ የሆኑት ወይዘሮ ወርቅነች ካሳዬ የድምፅ አሰጣጡ ስርዓት በሰላማዊ ሁኔታ መካሄዱን ተናግሯል። የህዝብ ጥያቄም ተከብሯል ነው ያሉትም። ከሌሊቱ 11 ሰዓት ጀምረን ወተን ተሰልፈን በተራችን ገብተን ድምፃችንን ሰጥተን ነው የወጣ ነው አሁን። እሳቸው እንደሚሉት ስዳማ ይህ ቀን እንዲመጣ ረጅም ጊዜ ቢጠብቅም በሀገሪቱ ታይቷል የሚሉት ለውጥ ውጤት መሆኑን ገልጸዋል። ከመጀመሪያ ጀምሮ እስከዛሬ ድረስ ያለውን ድምፅ ሰምቶ ለፈረንደሙ ቀን ቆርጦ ሰጠን ቀን ያው ድምጻችንን ሰተን እንገኛለን። በዚህ ሰዓት ህገ መንግስቱ በተባለው መልኩ ያው ተጠብቆልናል። ዳማ ክልል ጥያቄ በዚህ ሰዓት ጠቅላይ ሚኒስትሩም እንዳለው ያው ለውጡ በእሳቸው በኩል ነበረ። ይሄ የመጣው በጥያቄያችን መሰረት ያው ይሄንንም ቀን ተሰጥቶ ሰብስበው ህዝቡን በጠበቀ መልኩ ነው ምላሽ ያገኘው። ለዚህ እኔ ማመስገን የሚፈልገው ለውጡ በእኛ ላይ ነው የጀመረው፣ በጣም ደስ ብሎኛል። በከተማው የ01 ቀበሌ ነዋሪ የሆኑት የ90 ዓመት አዛውንት አቶ ዮሮ ዲማም በእድሜያቸው ይህንን በማየታቸው ታላቅ ደስታ እንደተሰማቸው ነው ለቪኦኤ የተናገሩት። ከባለቤታቸው ጋር ሆነው ድምፅ ሰጡም ተስተውሏል። ከውሳኔ ህዝብ በኋላም ሲዳማ አሁንም በአንድነት ከሌሎች ጋር የመኖር ባህሉን አጠናክሮ እንዲቀጥልም ጠይቀዋል። ሎወድሮ ሲዳሙ ጠቅማሄራ ኖተ ጠቅማሄር ጣ ፈጻንቴና ሀጊ ኢኔ ቱንጌያ ነ የረጅም ዓመት ያስቆጠረ የሲዳማ ህዝብ ጥያቄው ዛሬ ስለተመለሰ ምርጫውን የሪፈረንደም ካርድ ጥዬ ደስ ብሎኝ እየወጣሁኝ ነው። ያ ውጤቱን በጉጉት እንጠብቃለን ደግሞ የደስታ እንደሚሆን ተስፋ እናደርጋለን። ሲዳሙ ወሲና ዳሁ ወሲና ባጣሁ የሲዳማ ሕዝብ ከጥንት ጀምሮ እንግዳ አክባሪ፣ እንግዳ ወዳጅ እና ሁሉን ተቀባይ ነው። እኛ ለልጆቻችን የምንመክረውና ና የምናስተላልፈው ነገር ሁላችንም አንድነን በብረት ለማደግ አንድ ላይ እንኑር። በከተማው የጨፈ ቀበሌ ነዋሪ የሆኑት አቶ ያለው ደምሴም የውሳኔ ሕዝብ ድምፅ አሰጣጥ ያለ እንከን መካሄዱን ተናግረው፣ ምርጫ አስፈጻሚዎች ስራቸውን በተቀናጀ ሁኔታ እየፈጸሙ ናቸውም ብሏል። ውጤቱ ምንም ይሁን ምን ህገ መንግስታዊና ዲሞክራሲያዊ መብት ተጠቀማቸው አንድ ራሱን የቻለ ትልቅ ድልና እድል እንደሆነም አስተያየታቸውን የሰጡ መራጮች ተናግረዋል። የአለታ ወንዶ ወረዳ ነዋሪ አቶ ጋልፋቶ በወነሾ በበኩላቸው የድምፅ አሰጣጡ ስርዓት ከመራጮች ሰልፍ መብዛትና የጣቢያዎች መጨናነቅ በስተቀር የተለየ ጫናና ግፍት የሌለበት መሆኑን ተናግሯል። አሁን ሲዳማ ያገኘው ውድል ረጅም አመታትን የፈጀ ትግልና እሳቸው በአገሪቱ አለ የሚሉት ለውጥ ያመጣው ድል ነውም ብሏል። አክለውም በውሳኔ ህዝብ ውጤት መሰረት ሲዳማ ክልል ሆኖ የሚደራጅም ከሆነ እንደ ወትሮ ሁሉ ከሌሎች ብሔረሰቦች ጋር በአብሮነት መኖሩን ይቀጥላል ነው ያሉትም። በብዙ በፖለቲካ ካሄድ መካከል እየታፈነ የቆየ ጥያቄ ነበር፣ ግን በዚህ በለውጡ ሂደት አሁን ባገኘነው መብት ዛሬ የራሳችንን በራሳችን ለመወሰን እየተሰጠንን እድላችን በመጠቀም ላይ ስላለን ደስታም ተሰምቶናል። ብዙ ህብረተሰብም የተሳተፈበት ነው። አደረጃጀት ቢሰጠውም ማንም ሰው በውስጡ እንዲኖር ድሮ እንደሚኖር ሁሉ ለመኖር መብቱ የተጠበቀ በአብሮነት የመኖር ረጅም ልምድ ያለው ህዝብ ስለሆነ ማንም ሊከለክለው የሚችል የለም። የአለታ ወንዶ ከተማ የጨፌ ምርጫ ጣቢያ አስፈጻሚ አቶ መስፍን ደስታ በጣቢያው ከ2ሺ በላይ መራጮች ድምፅ የሰጡ መሆናቸውና የምርጫው ሂደትም በጥሩ ሁኔታ የተከናወነ መሆኑን ለቪኦኤ ተናግሯል። የምርጫው ሂደት ከመጀመሪያው ጀምሮ ዛሬ በጊዜ ነው እኛ እየጀመርነው፣ በጥሩ ሁኔታ እየተካሄደ ነው። ህዝቡም በጉጉት መጥቶ የራሱን ያሰበውን ድምፁን እየሰጠ ነው። አስፈጻሚዎች አምስት ሆነን ብዙ የሚሆኑትን ህዝብ ወደ 2221 የሚሆኑትን ህዝብ እያስተናገድ ነው፣ አምስት ሰው ሆነን ከተማዋና። የአለታ ወንዶ ምርጫ አስተባባሪ አቶ አለሙ ነጋሽ የውሳኔ ህዝብ ድምፅ አሰጣጥ ከውስን የምርጫ ቁሳቁስ እጥረት ውጪ የተለየ ችግር እንዳልገጠማቸው ነው በስልክ ለቪኦኤ የገለጡት። በሁለቱም መዋቅሮች ከ110 ሺህ በላይ መራጮች መኖራቸውና እስከ 11 ሰዓት ድረስ ከ76 ሺህ በላይ መራጮችም ድምፃቸውን ሰጥተዋልም ብሏል። የከተማው ማዘጋጃ ስራ አስኪያጅ እና የከተማው ከንቲባ ተወካይ አቶ ፍሮ አለሙ የጸጥታ መታወቅ እንዳይፈጠርና በሰላማዊ ሁኔታ እንዲጠናቀቅ ድጋፍ በማድረግ ላይ መሆናቸውን ገልጠዋል። ጸጥታ ሁኔታ አሁን ባለንበት ሁኔታ በጣም በጥሩ ሁኔታ እየሄድ ነው ያለው። ከዚህ በፊትም ያው ምን ይፈጠራል የሚል ስጋት ስለነበረን ያለውን ነገር ህዝቡን አወያይተን ከአካባቢ ማህበረሰብን ባለበት አወያይተን ወደ እንትን ተግባር የገባ ነው። ከዛ በኋላ ደንብ አስከባሪዎች አሉ፣ በየቀበሌው ፖሊሶች አሉ፣ ህዝቡም የተወከሉ ህዝቦች አሉ። እነሱን አሰልጥነን ችግር እንዳይፈጠር በአካባቢ ያለው ነገር ህዝቡ ራሱ መጠበቅ አለበት የሚል ነገር ብዙ ሰርተን ነው ወደ ዛሬ ደረስ ነውና የሰላማ ውሳኔ ህዝብ ተከትሎ የሰዎች እንቅስቃሴ ዛሬ የተገደበ ነበር። በከተሞች የሞተር ሳይክል እንቅስቃሴ እንዲቆም እንዲሁም የመንግስትና የግል ተቋማት እንዲዘጉ ከመደረጉ በተጨማሪም ክልከላ ባይጣልበትም ከከተማ ከተማ የነበረው የትራንስፖርት አገልግሎት እምብዛም ነበር። በአንጻሩ ደግሞ የመከላከያ ሰራዊት፣ የፌዴራል ፖሊስና የክልል ኃይሎች ከሀዋሳ ከተማ እስከ ገጠር ቀበሌያት ድረስ ቅኝት ሲያደርጉ መዋላቸውን ተመልክቻለሁኝ። የምርጫ ካርድ ወስደው የነበሩ ከ2 ነጥብ 3 ሚሊዮን በላይ መራጮች ዛሬ በ1867 የምርጫ ጣቢያዎችና በ6000 አስፈጻሚዎች ድምፅ ሲሰጡ ውለዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ አለታ ወንዶም። ዮናታን እናመሰግናለን። በአለታ ወንዶ የነበረውን የሲዳማ ህዝበ ውሳኔም የሚገልጽ ዘገባ ነበረ እያስደመጠን ቀጣዩ ዘገባችን ደግሞ መልሶ ወደ ሀዋሳ የሚወስድን ነው። ዘጋቢያችን ናኮር መልካ ያነጋገራቸው አንዳንድ ነዋሪዎችም የሲዳማ ሕዝብ በክልል የመደራጀት ውሳኔ በሰላማዊ መንገድ ተካሂዷል ብለዋል። ታዛቢዎች ሁሉንም ወገን አልወከሉም ብለው ቅሬታ ያቀረቡም ተስተው ብለዋል። ናኮር መልካ በተለያዩ የምርጫ ጣቢያዎች በመዘዋወር አስተያየታቸውን ሰብስቧል። ሲመ ካሳውን ከማ እባላለሁ። አሁን እየተደረገ ያለው የቆየ ጥያቄ ምላሽ እያገኘን ያለንበት ሁኔታ ነው ጎልቶ የሚታየው እና ህዝብ ደስተኛ ነው። ህገ መንግስታዊ ጥያቄ ነው። ዲሞክራሲያዊ ጥያቄ ነው። ሁኔታውን በተመለከተ ዲሞክራሲያዊነትን ያነገበ ነው ብዬ ነው የሚገምተው። ሌሎች የፈለጉትን ማስቀመጥ የሚችሉ አካላት ሊኖሩ ይችላሉ። መቼም ሁለት ጎንዮሾች ሊኖሩ ይችላሉ እና ስለዚህ ሲዳማ ህዝብ ከሌላው ህብረተሰብ ጋር አብሮ የሚኖር ወደፊትም ያንን እሴት ጠብቆ የሚጓዝ ስለሆነ ምንም አይነት ችግር ያመጣል ተብሎ የሚገመትበት ሁኔታ የለም። ማንኛውም አንተ ገሌ ነህ አንተ ገሌ ነህ ብሎ የሚጠራ ባይሉም የማይፈቅድ ነው። የሲዳማ ብሔረሰብ እንደው ምንድነው ከራሱ ይልቅ እንግዳ አክባሪ ነው። መጠውን በጣም የሚያከብር የሚያፈቅር ህዝብ ስለሆነ ይሄ አብሮነቱና ተቻችሎ የመኖሩ እሴቱ የሚቀጥል ነው የሚሆነው። ስሜ ይቆይልኝ። ነዋሪነቴ በአዋሳ ከተማ ነው። ትውልዴም እዚሁ አዋሳ ነው። ጠዋት ወደ አራት ሰዓት አካባቢ ከቤት ወጥቻለሁ እና በዛው ወደ ምርጫ ጣቢያ እጄ ለመምረጥ ምርጫዬን አድርጌያለሁ። ከዛ ማለት የታዘብኩት ነገር ቢኖር የምርጫ ታዛቢዎች ነው። የምርጫ ታዛቢ በአንድ ወገን ብቻ እንደነበረ ነው የታዘብኩት። ያ መሆን አልነበረበትም። ከሁለቱም ገለልተኛ አካል ነው መሆን የነበረበት። በሚያስረዱበት ጊዜ ምርጫ ማያውቁ ሰዎች አሉ፣ እንዴት እንደሚመረጥ አዛውንቶች አሉ፣ ያልተማሩ ሰዎች አሉ፣ እንዲሁ ነዋሪ ስለሆኑ ለመምረጥ የመጡ አሉ። በዛን ሰዓት በአንድ ወገን ብቻ ስለሆነ ታዛቢው በሚያስረዱበት ጊዜ ወደ አንድ ወገን የማድላት ይሄንን ምረጥ የሚል ሁኔታ ሲታይ ነበረ። ያንን ታዝቢያለው። ከዛ በተረፈ ግን በጥሩ ሁኔታ ሰዎች በነቂስ ወጥተው እየመረጡ እንደሆነ አይቻለሁ። ስሜ ማርሼ የቶራጎ ይባላለሁ። የዛሬ ቀን በጣም ልዩ ነች። ደስ የምትልቀን ነች። በጉጉት ምንጠብቃ ቀን ነች። ደግሞም በጣም ብዙ ህዝባችን፣ ብዙ ልጆቻችን አልቆ ለዚች ቀን አውቁትናል። ፈጣሪ እዚጋና የደረሰ ላ አምላካችን እና በጣም ደስ ስላላ ለወደፊቱ ሲዳሞ ለሰው ሟች ነው። ስትራብ የሚያበላ ስትጠማ የሚያጠጣ ውሃ ስትጠይቅ ወተት የሚያጠጣቅ ሰዎች ስለሆነ በፍቅር ያኖራሉ እንጂ አንተ ከኛ ሀገር ውጣ የእኛ ሰው አይደለህም ማለት አይችልም። ተቃቅፎ አብሮ መኖር ነው እንጂ የሚፈልገው ይታወቃል ስሜ መኮንን ሰነባላለው ምኖሮ ዘባሳ ነው። እና ስለ ዛሬው ሪፈረንደም ስንል ያው እስላማ ህዝብ ለረዥም ዘመናት ስጠይቅ የቆየ ነው። ከአባቶቻችን ከኛ እንዲህ በላይ በፊትም ስጠይቅ የቆዩት ነው። ይሄ ራስን ብራ ላስተዳድር የሚለው ነው። ሁሉም የራሱ ግዛት ወሰን፣ ድንበር ያለው ህዝብ ነው። ጥያቄው መሰረታዊ ጥያቄ ጠየቀው፣ ህገ መንግስታዊ ጥያቄ። ህዝቡም እንደሚታየው በነቂሳት ወጥቶ አሁን ምርጫ እያካሄደ ነው ያለው። ምርጫ ስናየው ፍትሐዊ ምርጫ ነው ብለን የምናስበው ሰው በስርዓቱን ጠብቆ ምንም ችግር ሳይኖር ተረጋግቶ ወደ ምርጫ ገብቶ የራሱ ድምፅ እየሰጠ ያለበት ሁኔታ አለና ለደፊት እዚያ አካባቢ እንዴት ነው መኖር የሚቻለው የሚባለው። ስዳማ ከዚህ በፊትም ከሌላ ብሄር ብሄረሰብ ጋር የኖረ የመጣ ህዝብ ነው። ዛሬም የነገው ኑሮ ከዚህ የሚለየው ነገር አይኖረው። ከምርጫ በኋላ ስዳማ ሌላ ባህርና ጸባይ ያመጣል የሚባል ነገር አይኖርም። ለሀገሪቱ ግንባታም ስባል በእርግጥ ፍትሐዊ ምርጫ ነው ብዬ ነው። አድማጮቻችን አሁን ደግሞ ከህዝበ ውሳኔ ወጣ ያሉ ሌሎች ጉዳዮችን እናገራችሁ። የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስ ኤአይዲ የኢትዮጵያን የጤና ዘርፍ በቴክኖሎጂ ታግዝ ለማድረግ ባለፈው ሳምንት ሐሙስ ዳር ሦስት ቀን የ ስልሳ አምስት ሚሊዮን ዶላር ድጋፍ ለመስጠት ተስማምቷል። የጤና ጥበቃ ሚኒስቴር የኢንፎርሜሽን ቴክኖሎጂ ዳይሬክተር አቶ እዮብ ከበደና የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስ ኤአይዲ የጤና መረጃ ስርዓት ከፍተኛ አማካሪ አቶ ቴዲ በርሁን በሁኔታው ላይ ስለተደረገው ስምምነት የቀጣዩን ሀሳብ ሰጥተዋል። ኤደን ገረሞት አቀርበዋለች። ባሳለፍነው ሳምንት የአሜሪካ መንግስት በዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስአይዲ በኩል የኢትዮጵያን የጤና ዘርፍ የመረጃ አያያዝ ለማዘመን እና በቴክኖሎጂ የተደገፈ ለማድረግ በዩኤስአይዲ ሚሽን ዳይሬክተር ሺን ጆንስ እና የኢትዮጵያ የጤና ጥበቃ ሚኒስቴር ዶክተር አሚን አማን ስራ መጀመራቸውን እና ለዚህም ስራ ማስፈጸሚያ 65 ሚሊዮን የአሜሪካ ዶላር የገንዘብ ድጋፍ መበጀቱን አብስረዋል። አቶ ኢዮብ ከበደ በጤና ጥበቃ ሚኒስቴር የጤና ኢንፎርሜሽን ዳይሬክተር ናቸው። ይህ ፕሮጀክት በሀገር አቀፍ ደረጃ ከአራት አመት በፊት የተጀመረውን የጤና ዘርፉን በኢንፎርሜሽን ቴክኖሎጂ የማዘመን ስራ መደገፊያ ነው ይላሉ። ቀደም ሲል ጤና ጥበቃ ሚኒስተር የሄልት ሴክተር ትራንስፎርሜሽን ፕላን ላይ ያስቀመጣቸው ትራንስፎርሜሽናል አጀንዳዎች አሉ። ስለዚህ ሶስት ነገሮች አሉ ይሰራሉ ተብሎ የታሰቡ። አንደኛ ስራ ሂደቶችን ማዘመን፣ ሁለተኛ የዳታ አጠቃቀም ባህልን መቀየር፣ ዳታ ለሪፖርት ፐርፐዝ ብቻ ከመሰብሰብ ውሳኔ ሰጪዎችን ዴታ መሰረት ያደረገ ውሳኔ መስጠት እንዲችሉ ዳታ አጠቃቀም ባህልን ማዘመን ብለን ይደዋለ እኛ ደግሞ ገቨርናንስ። ስለዚህ እነዚህ ሶስቱ ባለፉ አራት ዓመታት ስንሰራቸው የነበሩ ስራዎች ናቸው። ዩኤስአይዲ በሌሎች ግራንቶችን እነዚህ አጀንዳዎችን ሲያግዘን ነበረ። አሁንም የመጣው አጀንዳ የተጀመሩ ስራዎችን ማስቀጠል፣ ዳር ማድረስ፣ አዳዲስ የምንጀምራቸውን ስራዎችን ማገዝ ነው። የተገበረው በሀገር አቀፍ ደረጃ ነው። ገንዘቡ ምንጭ ከዩኤስአይዲ የሚገኝ ነው። ቻል ስራውን የሚሰራው ደግሞ ጄ ኤስ አይ እየተባለ አንድ ተቋም ነው። የፕሮጀክቱ ስም ዲጂታል ሄልት አክቲቪቲስ ተብሎ ነው ሰየመው። ነው የምንጠቀመው በመላ ሀገሪቱ ነው ሁሉም ክልሎችና ከተማ አስተዳደሮች የሚተገበር መረጃን ወይም ዳታን ለሪፖርት ብቻ ሳይሆን ወቅታዊነቱን በጠበቀ መልኩ ለውሳኔና ፖሊሲዎች ለመቅረጽ በማገዙ ረገድ ይህ ፕሮጀክት ትልቅ ሚና እንደሚኖረውም ይናገራሉ። ምሳሌ ዴታ መሰረት አድርገን ውሳኔ መስጠት አለብን። ካል ዴታ ወቅታዊነቱ የጠበቀ ሙሉእትነቱ የተረጋገጠ እና ሀቀኝነቱ ወይ ተአማኒነቱ የተረጋገጠ መሆን መቻል አለበት። ይህን ብቻም አይደለም። ዴታም ከዋና ሶርሱ መገኘት መቻል አለበት። ከዋና ሶርሱ የመጣ መረጃ ጤና ጥበቀ ላይ የሚደርስበትን ታይም አሁን በወረቀት የሚሰበስብ ከሆነ ሆነ ስብስበሽ ከአንድ ከጤና ኬላ ነው የሚያስታው ጤና ጣቢያ፣ ወረዳ እየተባለ በወረቀት እየተለቀመ የሚመጣ ከሆነ አሁን ቅድም ያልኩትን የዳታ ሙሉእነት፣ ወቅታዊነት፣ ተአማኒነትን ለማረጋገጥ በጣም ከባድ ነው የሚሆነው። ስለዚህ እሱን ለማሟላት ዘመናዊ ቴክኖሎጂ መጠቀም ከጀመር አንደኛ እናሻሽለዋለን ብለን የምንወስደው ዳታ የሚሰበስቡ ሰዎች ዴታ ለሪፖርት ፐርፐስ ሳይሆን ለውሳኔ ለመስጠት የሚጠቀሙበት ቴክኖሎጂ ይኖረናል ብለን እናስባለን። የት የዴታን ወቅታዊነትን ማሻሻል እንችላለን ብለን እናስባለን። የዳታ ሙሉነትን እናሻሽላለን ብለን እናስባለን። እነዚህ ናቸው ተግራሮቶቻችን የነበሩ። ሁለተኛ ደግሞ ሪፖርት ሰዎች ዳታ የሚሰበስቡ ሰዎች ለሪፖርት ነው የሚሰበስቡት። እሱ ማሻሻል አለብን ብለናል። በአጠቃላይ አሁን ያሉ በማኑዋል የምንሰራቸው ስራዎች ለስህተት የተጋለጡ ስለሆኑ እነዚህም ተግራሮቶች እንቀርፋለን ብለን እናስባለን። አቶ ቴዲ በርሁን በዩኤስአይዲ ኢትዮጵያ የጤና መረጃ ሲስተምስ ከፍተኛ አማካሪ ናቸው። ዩኤስአይዲ ይህን ድጋፍ የሚያደርገው በተጓዳኝ አብሮት ከሚሰሩት እንደ ቢል ኤን ሜለንዳጌትስ ካሉ ድርጅቶች ጋር መሆኑን ገልጸው ይህ ፕሮጀክት በወረዳ ደረጃ በሚገኙ የሕክምና ባለሙያዎችን ከማሰልጠን ጀምሮ ዘመናዊ ታብሌቶችን በማደል የመረጃ ዘርፉን ለማሳደግ እንደሚሰራም ይገልጻሉ። የዩኤስኤይድ የሚሰራበት መንገድ ከጤና ጥበቃ ጋር በመሆን ያወጣነውን የአመታዊ እቅድ እንሰራለን። ነገር በዛሬ አሁን ማላብረ ሚሰራ ነው። እዛ ፕላን መሰረት ከታች ከወረዳ አስተዳደር ጀምሮ ከፌዴራል ካሉ የተለያዩ አካላት ጋር በመሆን ጄሳይን የአጋር ድርጅቶቹ ጋንድ ላይ ሆኖ መሰረት በተፈከረለት በጀት ከዚህ አመት ጀምሮ ይህንን ስራ ማስፈጸም ይጀምራል። ማለት ጤና ዘርፉ ውስጥ የተለያየነት ችግሮች አሉ الناس في نار على ያው የተለያዩ እቅዶችን አውጥቶ እየሰራ ነው። እኛ ይሄ ፕሮጀክት ካሉ እቅዶች መካከል አንድ ላይ ትኩረት አድርጎ ነው እየሰራ ያለው። ያ ምንድን ነው? በመረጃ ላይ ያለው ችግር ነው እንዳልኩ። ይህ በመረጃ ላይ ያለው ችግር ራሱ ያመጣው በጣም ብዙ ነገር ነው ያለው። ብዙ ምሳሌዎች መጥቀስ ይቻላል። መረጃ በጊዜ ባለመድረሱ ምክንያት መድኃኒት አቅርቦት በጊዜው ላይ ደርስ ይችላል። በክትባት ህጻናትና እናቶች ሞቱን ለመቀነስ ዋናው ነገር አስፈላጊ የሆነው መረጃ በጥራትና በጊዜው በአግባቡም ለሚመለከተው አካል መድረሱ ነው። ከዚህ ከአምስት ዓመት በኋላ እኛ መድረስ የሚፈልገው በመረጃ ጦት ወይም በጥራት ማስገማ መረጃ ጉድለት ምክንያት እነዚህ ነገሮችን ላይ የነበረውን ቁጥር ለመቀነስ ነው። እኛ አንዱ ዓላማችን ከጤና ኬላ ጀምሮ አሁን የጤና ኤክስቴንሽን ሰራተኞቹ በወረቀት ነው እየዞሩ በየቤተሰብ የእናቶችን የቤተሰብ ማህበር አባላት የመዘግቡት እሱን ዘመናዊ በሆነ በታብሌት መረጃቸውን እንዲይዙ፣ የሰርቪስ ክፍያታቸውንም ታብሌቱ መሰረት እንዲከታተሉ፣ ቀጥሎ ክትባት ተራኛ የሆኑ እናቶችን በስልክ ቁጥራቸው ማስታወሻ የሚሉት እንዳያመልጣቸው የሚያደርግ ያመልጣቸውን ተከታትሎ ለመከታተል የሚያስችል አድርገን ዘመናዊ አድርገን መስራት እያሰብን ያለ ነው እና ከአምስት ዓመት በኋላ በሙሉ ከጤና ኬላ ጀምሮ ከላይ ያሉት የጤና ሰራተኞች በቴክኖሎጂ የተደገፈ የመረጃ ልውጥ እያደረጉ ተሻለ የጤና አውትፑት በአገር ውስጥ እንዲኖር ለማድረግ ያስችላል ብለ የምናምነው አቶ ቴዲ አክለውም ከጤና ዘርፉ በተለየ በተጓዳኝ ከተለያዩ ዩኒቨርሲቲዎች ጋር በጥምረት በመስራት ለወጣቶችም ትልቅ የስራ እድል እንደሚፈጥሩም ይናገራሉ። ለወጣቶችም የስራ እድል ይፈጥራል። እነዚህ ሁሉ ታብሌቶች እንግዲህ ወደ አርባ ሺህ የሚሆኑ የጤና ሰራተኞች አሉ። ለእነዚህ በሙሉ ታብሌት ሲሰጥ ይህንን ታብሌት ማን ነው የሚጠግ ነው? ብዙ ቴክኖሎጂ ተምረው የተመረቁ ወጣቶች አሉ። እነሱን እያደራጀን ስልጠና እየሰጠን የሚያስፈልገውን እገዛ እንዲያደርጉላቸው እናደርጋለን። ነገ ተምረው የሚወጡ ልጆች በዚህ ቴክኖሎጂ ላይ ተምረው ተመረቀ መውጣት እንዲችሉ ሀገር ውስጥ ካሉ ዩኒቨርሲቲዎች ጋርም ፓርትነርሺፕ ይፈጥርና እዛ ላይም እንደዚሁ የተለያዩ ወጣቶች እየተሳተፉ የአሁን የመጣውን ቴክኖሎጂ እያዳበሩት የሚቀጥለውን ደግሞ ከዚሁ ከሀገር ውስጥ እንዲወጣ ሀገር ውስጥ ካሉ ተማሪዎች እንዲወጣ ለማድረግ ከዩኒቨርሲቲዎች ጋር ጠበቅ አድርገን ከአስር በላይ ዩኒቨርሲቲዎች ጋር በጋራ ለመስራት አሳበዋለን። በጋራ እንሰራለን። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ከጋቢና ቪኦኤ ጋር ናችሁ አድማጮቻችን፣ አብራችሁን ስለሆናችሁ እናመሰግናለን። ቀጣዩ መሰናዶ ምንድን ነው? ሄደን ቀጣዩ መሰናዷችን ጋቢና መደብር ነው። የንግድ ተኮር ጉዳዮች በሚስተናገዱበት በዚህ መሰናዶ ዛሬ የምንነግራችሁ በሀገር ልጅ ስለተሰኘ ስቱዲዮ ነው። ሀብታሙ ስዩም ይቀጥላል። የዛሬ አራት ዓመት ገድማ አምስት የሕንጻ ስራ ኮሌጅ ተማሪዎች ለወደፊቱ ለሚሰሩት ሥራ የበጃቸው ዘንድ የራሳቸውን ጥናት አከናውኑ። የእነሱ ፍላጎት በሆነው የምስል ቅንብርና ሕይወት ማላበስ ዘርፍ ወይንም ግራፊክ ዲዛይን አኒሜሽን ዘርፍ ግን አይነተኛ ሀገራዊ ስራዎችን ማግኘት አልቻሉም። እንደ ሀሳቡን ስናመጣው ይዘታቸውን ኢትዮጵያዊ ያደረጉ ስራዎችን አልነበሩም። አብዛኛው ሰው ወደ ውጪ ሊሆን ይችላል ፊልምም ሊሆን ይችላል የተለያዩ አልባሳትን ጨምሮ በጣም ያተኮረ ጊዜ ነበረ። ና ቁጭ ብለን እያሰብነው እኛ ይህን ሪሰርች ሰርተን ነበር መጀመሪያ ላይ ና ሲምፕል በጣም ቀላል ቀላል ሆኑ። ግን ኢትዮጵያን የሚመለከቱ ጥያቄዎችን በየዞርን በየሀይስኩሎቹ ጠይቀን ነበር ና ኮንሶ የት ነው ብለን ለምሳሌ አሁን ጠይቀን ከነበሩ እንትኖች ውስጥ ግን የትኛው ደቡብ ይሁን ምስራቅ ይሁን ሰሜን ይሁን የሚያጥፏል ነበር በወቅቱ ኢትዮጵያ ፕሬዚዳንት ማን ነው ሲባል ከመቶ በጣም በቃ አርባ ሰላሳ ፐርሰንት ነው የሚመልሰውና የነበረንን ታሪኮችና እናቆያቸው የምንፈልጋቸውን ባህሎች በጣም እያጣነ ያለንበት ሁኔታ ነበረ። ይህንን እውነታ ወጣቶቹ ከተረዱ በኋላ ወደ ቀጣዩ ምዕራፍ ከመሸጋገራቸው በፊት ኢትዮጵያውያን ተጠቃሚዎች በውጭ ሀገራት ሰዎች ለተሰሩ የጥበብ ስራዎች ለምን ቀልባቸው እንዳመዝነ መመርመር ላይ አተኮሩ። ሊሳቤ ቻሉ ምንድን ነው ብለን ስና አንደኛው አቀራረብ ነው። አቀራረብ ሲባል እነሱ የራሳቸውን ባህል የሚገልጹበት መንገድ በጣም የሚያጓጓ፣ ሚስብ፣ የማይሰለች ነው እና ያንን መንገድ ለምንድን ነው የኛ የምናወርደው ተጠቀሙበት። ሶፍትዌር ነው አንዳንድ ፈጠራ የሆኑ ስራዎችን አከሉበት እና ያ እውቀቱ እስካለ ድረስ ለምን እኛም አናረግም ብለን ነው የጀመርነው። ቀደም ብለን የሰማነው ናኦሊ ዳዲን ነው። እሱና አራት ወጣቶች ማለትም ኤፍሬም ተፈሪ፣ ኤርምያስ አሰፋ፣ ምናሴ ተረፈና ናሆም አብይ የመሠረቱት በሀገር ልጅ ስቱዲዮ ሥራ አስኪያጅ ነው። በሀገር ልጅ ልዩ የፈጠራ ጥበብ የሚነበብባቸው የምስል ቅንብሮችን፣ የቲሸርት ላይ ህትመቶችን፣ የባለ ሦስት አውታር ምስሎች ቅንብርን፣ የበይነ መረብ ግንባታዎችና መሰል ሥራዎችን ይሠራል። ትልልቅ የፋይናንስ ተቋማት፣ የቴሌቪዥን ጣቢያዎች የቴክኖሎጂና የሕክምና ተቋማት የበሀገር ልጅ ደንበኞች እንደሆኑ ከስቱዲዮ የበይነ መረብ ላይ መግለጫ አንብበናል። ናኦሊ እንደነገረን ወደ እነሱ የሚመጡ ደንበኞች ማሟላት የሚገባቸው ቅድመ ሁኔታ አለ። ዋናው ነጥብ ምንድን ነው? የድርጅቶችም ሆነ የተለያዩ ግለሰቦች ሲሰሩ ከኛ ጋር ይህንን ማንደራደራቸው ወይም እንደ ካምፕ እንደ ድርጅት መርህ ያዝናቸው ነገሮች አሉ። አንደኛ ኢትዮጵያዊነትን የሚያስተዋውቁ መሆን አለባቸው። ምንም አይነት ነገር ሊሰሩ ይችላሉ፣ ግን እኛ በኢትዮጵያዊነት ይዘት ባለው ነገር ነው ልንገልጽላቸው የምንፈልገው። ሁለተኛ ደግሞ ከወጣቱን የሚያስተምሩ የሚችሉ ለምሳሌ አልኮሆሊክ ነገሮችን ምንም ፕሮሞት አናደርግም። ወጣቶችን ወደ አልባሌ ነገር ወደሚወስድ ነገሮችን ኢቨን እንደዚህ ስትሪክትም ለመሆን ሞክረናል። ከተለያዩ ከጭፈራ ከምን ጋራ ስም አላለመያዝ እስካሁን ደረስ ሞክረናል። ግን ምንድነው ዋናው አሳቡ? ኢትዮጵያዊኛ ሲሆኑ ባህሎችን እኛ የሆኑ ሲጫ ወደ ማቆየትና ወደ እኛ ለመሳብ የፈለግ ነው። ቆፍጣና፣ ሀበሻ፣ ጨረቃ ነው ቤቴ፣ አድዋ፣ እንዲሁም አራት ኪሎ በሀገር ልጅ በታተሙ ቲሸርቶች ላይ በልዩ ንድፍ ከቀረቡ ሥራዎች መካከል እየጠቀስኩ ነው። ሎንጎ፣ ወደ አዲስ አበባ፣ የሕፃናት መጽሐፍ፣ ግዕዝ ለእኛ የግዝ ማስተማሪያ የስልክ መተግበሪያ በሀገር ልጅ ከተዘጋጁ ስራዎች እንደ ናሙና የሚጠቀሱ ናቸው። ዛሬ የበርካታ ደንበኞችን እምነት ከማግኘታቸው በፊት ቀላል የማይባል ጊዜ እሱና አጋሮቹ እንዳሳለፉ ናኦሊዳ ዳይረሳም። አዎ በጣም አስቸጋሪ ነበር። እውነት ለመናገር በተለይ ስንጀምር አካባቢ ያው ሰው ብዙም መንገፋም አልመሰለውም ይመስለኛል እና አሁን አንዳንድ ለምሳሌ ሎጓቸውን ስል በአኒሜሽን ያው እንደ ሪስ አድርጎ አያዩትም። ያው ውጭ ሀገር ወይም የታደጉት ሀገራት ላይ በጣም ትልቅ መልዕክቶች የሚተላለፉበት መንገድ ነው። ግን እኛ ጋ በደንብ ስራውም እይታውም እራሱ በደንብ ይጎላበት ስላልነበረ ብዙ ፈተናዎች ነበሩ እና ብዙ ካምፓኒዎች ጋር መሄዴ ነው የተባልንባቸውም ነበሩ እና እዚህ በቃ ሰው አይወደውም፣ አይፈልገውም አይነት እንትንም ነበርና እንደገና ደግሞ ኢትዮጵያ ኢትዮጵያ የምትሉት ምንድን ነው ምናምን የሚባል ነገር አለ። በቃ ይታየውን ል የሰው የየ ራሱን ሀሳብ ስለሆነ ያፋፍደ እንደዚህ አይነት ፈተናዎች ነበሩ። ግን እኛ ያው በጫለ መጠን እስካሁን የጀመርነውን ነገር በቃ በባህላችን እና የኛ መስመር እንዲከተለ ማድረግ ነው። በሀገር ልጅ ስቱዲዮ በቀጣይ ዓመታት ውስጥ የጀመራቸውን ስራዎች አስፋፍቶ በገቢም በተጽዕኖም ደረጃ ገዝፎ መቆም የሚችል ተቋም እንዲሆን መስራቾቹ ሕልም እንዳላቸው የባሀገር ልጅ ሥራ አስኪያጅ አክሎ ነግሮናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮቻችን የዛሬው የጋቢና ቪዮ ጉዞአችን በዚህ ተጠናቋል። አብራችን ስለነበራችሁ በጣም እናመሰግናለን። በትዊተርና በፌስቡክ ቪኦኤ አማርኛ ብላችሁ ክፍላችሁ አስተያየቶቻችሁን አድርሱን። በተጨማሪም ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ መልእክቶቻችሁን ላኩልን። አብታሙና ኤደን አብረናችሁ ነበር። አቀናባሪያችን ሞክቢል ያ በይሮ ነው። በዚሁ ተሰናበትን። መልካም ምሽት። Radoni e você é cantavam no Romoti?